ጥያቄ 24 ስንፍና ማለት ምንድን ነው? መልስ፦ መልካም ነገርን ወይም ደግሞ ማድረግ የሚጠበቅበትን ነገር ከማድረግ መስነፍ ነው። ግዴታ ነገራቶችን ከማድረግ መሰላቸትን እንደ ምሳሌ መጥቀስ ይቻላል። የላቀው አላህ እንዲህ ብሏል። መናፍቃን አላህን ያታልላሉ፣ እርሱም አታላያቸው ነው፣ ይቀጣቸዋል ወደ ሰላትም በቆሙ ጊዜ ታካቾች ሰዎችን የሚያሳዩ ሆነው ይቆማሉ አላህንም ጥቂት እንጂ አያወሱም። ሱረቱ ኒሳ 142 በመሆኑም ሙእሚን ስልቹነትን መኮፈስንና ስንፍናን ትቶ በዱንያዊ ጉዳይም ቢሆን አላህን በሚያስደስት ሥራና እንቅስቃሴ በትጋትና በጥራት ሊጣደፍ ይገባዋል።